የሚመለከታቸው የመንግስት ባለስልጣናትና ሌሎችም አካላት በህገ መንግስቱ ታውቆልናል ያሏቸውን መብቶቻቸውን እንዲያስከብሩላቸው የሸራተን አዲስ ሆቴል ሰራተኞች ጥሪ አቅርበዋል። የቱሪዝም ሆቴሎችና ጠቅላላ አገልግሎት ኢንዱስትሪ ሰራተኞች ማህበራት ፌዴሬሽንም በሆቴሉ ሰራተኞች መሠረታዊ ማህበር አመራር አባላትና ሰራተኞች ላይ እየተወሰደ ነው ያለው ህገወጥ እርምጃ እንዲቆም የሚጠይቅ መግለጫ አውጥቷል። መለስካቸውማ ከአዲስ አበባ ዝርዝሩን ይዘዋል። ከትናንት በስቲያ የሸራተን አዲስ ሆቴል መሠረታዊ የሠራተኞች ማኅበር ባወጣው መግለጫ እንዳተተው የሸራተን ሆቴል ማኔጅመንት ሐምሌ 23 ቀን 2006 ዓ.ም ያለ ምንም ቅድመ ማስጠንቀቂያ ሠራተኞችንና የማኅበር መሪዎችን ኢ ፍትሐዊ በሆነ ሁኔታ ከስራቸው አፈናቅሎ እንዳባረራቸው ይናገራል። ተባረዋል ስለ ተባሉትም ሠራተኞች መግለጫው ሲያብራራ የቀድሞ የማኅበር መሪዎች የነበሩ ሁለተኛውን የህብረት ስምምነት በመደራደር ላይ የሚገኙ የማህበር መሪዎች፣ በወሊድ ፈቃድ ላይ ያሉ፣ ታመው ሆስፒታል የተኙ፣ በአመት ረፍት ላይ የሚገኙ፣ የሰራተኛውን የብድርና ቁጠባ ተቋም በመምራት ላይ ያሉና ድርጅቱ የሚያደርስባቸውን ኢፍትሃዊ አሰራር በመቃወም ጉዳያቸውን ወደ ፍርድ ቤት የወሰዱ፣ ጉዳያቸውን በፍርድ ቤት ያልተዘጋ፣ እንዲሁም ለምስክርነት ፍርድ ቤት የጠራቸውን ሰራተኞች ሁሉ የሚያካትት እንደሆነ ይዘረዝራል። በመጨረሻም የመሰረታዊ ማህበሩ ሊቀመንበር አቶ ዳዊት ሳሙኤል የማህበሩን ጥሪ አቅርበዋል። የሸራተን ማኔጅመንት በሐምሌ 23 ቀን 26 ዓ ም የወሰደው ህገ ወጥ እርምጃ ህገ መንግስቱንና አዋጁን ያለአንዳች ማስተዋል የጣሰ በመሆኑ የተነሳ ይህ መግለጫ በመገናኛ ብዙሀን ከተገለጸበት ጊዜ ጀምሮ ይህንን ጉዳይ የማየት፣ የመመርመር፣ የመወሰን ስልጣን ያላቸው የመንግስት መስሪያ ቤቶች፣ የሰብአዊ መብት ተከራካሪዎች፣ ህግ አስፈጻሚዎች በአስቸኳይ የጉዳዩን አሳሳቢነት በመገንዘብ የዜጎችን በነጻነት የመስራትና የመደራጀት መብት እንዲያስከብሩልን ህዝብና መንግስት የጣለባቸውን ኃላፊነት እንዲወጡ በመላው የሸራተን አዲስ ሰራተኞችና ቤተሰቦቻቸው ስም ሆነን እንጠይቃለን። ሰራተኛው ለመብቱ እስከዛሬ ያደረገውን ትግል በሰፊው ያብራሩት አቶ ዳዊት ሳሙኤል ከዚህ በኋላ ማህበሩ ምን ለማድረግ እንደወሰነ ለቀረበላቸው ጥያቄ መልስ ሰጥተዋል። ከዚህ በኋላ ያለን እንትን ትግል ነው እስከ መጨረሻው በማንኛውም መንገድ ልንነግራችሁ የምንፈልገው በማንኛውም ነገር ሰዎች እስከፈለጉበት ድረስ ሲተርጉሙት ትግላችንን አናቆም። እስከፈለጉበት ድረስ ሲተርጉሙት፣ ነገር ግን ፖለቲካል ወይም ደግሞ ሌላ አጀንዳ ሁላችንም የለም። ግን የትኛውንም ኃይል ፈርተን የምናደርገውን ትግል አናቆም። ብሔራዊ የቱሪዝም ሆቴሎችና ጠቅላላ አገልግሎት ኢንዱስትሪ ሰራተኛ ማህበራት ፌዴሬሽንም ሐምሌ 28 ና 29 ቀን 2006 ዓ ም 38 ኛውን መደበኛ የምክር ቤት ስብሰባ ባደረገባቸው ዕለታት በሸራተን አዲስ ሆቴል ሰራተኞች ጉዳይ ላይ ተወያይቷል። የአቋም መግለጫ በማውጣትም የኢትዮጵያ ሰራተኛ ማኅበራት ኮንፌዴሬሽንንና የጠቅላይ ሚኒስትርን ጽህፈት ቤት ጨምሮ ለተለያዩ የሚኒስቴር መሥሪያ ቤቶችና ለዓለም ሥራ ድርጅት ልኳል። ፌዴሬሽኑ በዚህ የአቋም መግለጫው የሆቴሉ የሥራ አመራር የሰራተኛ ማኅበሩን መሪዎችና ያሌ ሰራተኞችን ሕገ ወጥ በሆነ መንገድ ከሥራ ማባረሩን ተቃውሞ፣ የተባረሩት ሠራተኞች ወደ ሥራቸው እንዲመለሱ የተጀመረው ድርድርም በሕጉ መሠረት እንዲቀጥል ጥሪ ያደርጋል። የፌዴሬሽኑ ፕሬዚዳንት አቶ ቶሌራ ኤሬሳ የችግሩን መንስኤና ፌዴሬሽኑ ያለውን አቋም አስረድተዋል። አራት ዓመት የቆየ ችግር ነው። ከመጀመሪያ ጀምሮ የመደራጀት ነጻነታቸው ነበር የተከለከለው። ከዛ ቀጥሎ መደራደር ላይ ችግር ነበረ። ከዛ ቀጥሎ ህብረት ስምምነቱን ለመተግበርም ሰፊ ችግሮች ነበሩ። እነዚህ በሙሉ በዚች ሀገር ህግ ባይኖር ፍርድ ቤት ባይኖር ኖሮ አይተገበርም ብለን እናስባለን እና የተፈረመውን ህብረት ስምምነት ላለማክበር ትግል ይካሄድ ነበረ። እሱ በህግ አስገዳጅነት ተግባራዊ ተደርጓል። ከዛ በኋላ አሁን ህብረት ስምምነት ማሻሻያ ሲመጣ እሱ ላይ ነው ችግር የተፈጠረው። በአግባቡ ህብረት ስምምነቱን እንዲደራደሩ በህግ ተይዘዋል። ጉዳዩ ማለቅ ነበረበት። በዚህ መሀል ላይ ያለ ነው እርምጃ የተወሰደው። ይሄ እርምጃ እንደኛ ፌዴሬሽን ተገቢ አይደለም ብለን እናምናለን። የፌዴሬሽኑ የኢንዱስትሪ ግንኙነት መምሪያ ኃላፊ አቶ እንደሻው ከበደ በበኩላቸው ፌዴሬሽኑ በዚህ ጉዳይ ላይ የሰራተኛውን መብትና ጥቅም ለማስከበር እስከ ስራ ማቆምና ሰላማዊ ሰልፍ እርምጃዎች ድረስ ለመሄድ እንደሚችል ይገልጻሉ። በአዋጁ መሰረት፣ በአዋጁ አማካኝነት የተሰጡንን መብቶች የመጨረሻ የሚባለውን ነገር ለማድረግ ነው። እንግዲህ ፌዴሬሽኑ ሰላማዊ ሰልፍ ለማድረግ አሁን ህጋዊ መንገዶችን ጨርሷል ብሎ አያምንም። ስለዚህ በቀጣይ የህግ ጉዳዮችን ጨርሰን በተሰጠን በሀገሪቱ ህግ መሰረት ህጉን ተከትለን የህግ ጉዳዮች አልቀዋል ከተባለ በአዋጁ መሰረት ደግሞ የስራ ማቆምና የሰላማዊ ሰልፍ ሂደቶችን ማስኬድ ነው። ግን አሁን እዛ ደረጃ ላይ አልደረስም። ምክንያቱም በህግ መሄድ ያለባቸውን ጉዳዮች በህግ እያስኬድን ስለሆነ፣ ቀደም ሲል ከሸራተን አዲስ ሆቴል ከስራቸው የተባረሩ ወንድና ሴት ሰራተኞች በዕለቱ የሆቴሉ የስራ አመራር ባልታወቁ የደህንነት ሰራተኞች የፈጸመባቸው ድርጊት ሰብዓዊ ክብራቸውን ያዋረደና መንፈሳቸውን ያቆሰለ እንደነበረ ይገልጻሉ። ይህንን ድርጊትም ወደፊት በህግ እንደሚፋረዱ የማህበሩ መሪዎች ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ あっ。